የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ የፓርላማ ንግግራቸው የብዙዎችን ቀልብ የሳበና አሁንም በማነጋገር ላይ ያለ ነው። ህዝቡን ይቅርታ ጠይቀን፣ ይቅርታ ተደርጎልናል ያሉትን ድርጅታቸውን ገዥውን ኢህአዴግ ተጠያቂ አድርገው በትጥቅ ትግል የተሰማሩ ሶስት ድርጅቶች ጦርነት ዋጋ የለውም፣ ሀሳባችሁን ቀይሩ ሲሉ ጥሪ አሰምተዋል። ጉዳዩ ከሚመለከታቸው ታዲያ ሁለቱን አግኝተናል። የኦሮሞ ነጻነት ግንባሩ ሊቀመንበር አቶ ዳውድ ኢብሳን እና የኦጋዴን ነጻነት ግንባር የኮሚኒኬሽንስ እና የስራ አስፈጻሚ ኮሚቴ አባሉን አቶ ሀሰን አብዱላሂን በስልክ አነጋግረናል። አሉላ ከበደ ነው ሁለቱን ያነጋገራቸው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትና ዕለት ለፓርላማው ባቀረቡት ንግግራቸው ድርጅታቸውን፣ ገዢውን ፓርቲ ኢህአዴግንም በትጥቅ ትግል የተሰማራችሁ ሶስት ድርጅቶችንም አዛምደው አንስተዋል። ድርጅታቸውን የተቹበት እናስቀድምና ስለ ድርጅቶቻችሁ ያሉትን አስከትላለሁ። ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድን ነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል ሕሳቤ መያዝ ያስፈልጋል። መንግስት ስንሆን ኃላፊነት የሚሰማን መንግስት ስንሆን ደግሞ በታደሰው ጊዜ በዝርዝር እንዳየ ነው? የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛ ነን ብለን ነሳ ይገባል። ጠቅላይ ሚኒስትሩ ካደረጉት ረዘም ያለ ዝርዝር ያለው ሀሳብ ቀንጨባ አድርገን የወሰን ነው ኖ ያሰማናችሁ በአሸባሪነት የተፈረጁ ተጠያቂ የሆኑ ኃይሎች ለምን ይፈታሉ በሚል አንዲት ፓርላማ አባል ላቀረቡላቸው ጥያቄ ነው ይሄን መልስ የሰጡት። በቅድሚያ ይሄን ሀሳብ በራሱ እንዴት ትመለከቱታላችሁ? አቶ ዳዊ እርሶን ላስቀድም። አዎ እኛ እንደምንረዳው ዶክተር አቢ በትክክል እዚህ ላይ እንዳስቀመጠው መንግስታዊ አሸባሪነት ስቴት ቴሮሪዝም ኢትዮጵያ ውስጥ ላለፉት አርባ አራት አመታት የኢትዮጵያን ሕዝብ ያሰቃየ ነው። ላሉት የትጥቅ ትግሎች ዋነኛው ምክንያትና ዋነኛው ሰበብ ይሄ ነው። ወደዚህ ወደ ሀያ ሰባት አመቱ ከመጣን ደግሞ በአስራ ዘጠኝ መቶ ዘጠና ሁለት ጀምሮ በየጊዜው ወደ ትጥቅ ትግል የገቡ ሀይሎች ያሉ። መጀመሪያ ወደ ትጥቅ ትግል የገባው የኦሮሞ ነጻነት ግንባር ነው። ሰበቡ የኢፒአርዴፍ መንግስት በዛን ጊዜ ፕሬዚደንት መለስ ዜናዊ ናቸው የሚመሩት የሽግግሩ መንግስት ፕሬዚደንት በሳቸው አፍ ጦርነት ነው የታወጀው ያ ጦርነት በእኛ ላይ ነው የታወጀው። ይሄ ነው ሰበብ ሆኖ ወደ ትጥቅ ትግል የመለሰን ይሄ ሰበብ። ቀጥሎ ሌሎችም ድርጅቶችን በከፍተኛ ደረጃ የነካ እና ወደ ትጥቅ ትግላቸው ያስገባ በየደረጃው ነው የኢትዮጵያን ሕዝብ ደግሞ የተዋቀረ የመንግስት ሰራዊት የመንግስት የታጠቀ ፌዴራል ፖሊስ፣ የአካባቢ ፖሊስ፣ እንዲሁም ደግሞ የደህንነት መዋቅር በኢትዮጵያ ህዝብና በተለይ በኦሮሞ ህዝብና በሌሎችም ጭቁን ህዝቦች ላይ በጣም ከፊና ግፋዊ እርምጃ ሲወስዱ የነበረ ነው። ለትጥቅ ትግሉ ይሄ ዋነኛው ሰበብ ነው። በዚህ እናምናለን። መልካም አቶ ሀሰን እርሶስ እንዴት ተቀበሉት ይህን ንግግራቸውን? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና የተናገሩትን ንግግር በጣም ደስ የሚልና ታሪካዊ ንግግር ነበረ ከአሁን በፊት በኢትዮጵያ ያልታየ እና በጣም ነው የተቀበልነው እና ለወደፊቱ በተግባር የሚታዩ ጉዳዮች ናቸው እና አቶ ዳዊት እንዳሉት እኛ ትግሉን ፈልገን ሳይሆን የተገፋፋንበት እና የኢትዮጵያ መንግስት ህዝቦቻችንን ጦርነት አውጆ በእኛ ላይም ጦርነት አውጆ ከዛ በኋላ ነው በጦርነት የኢትዮጵያን ሽግግር መንግስት ትተን መሳሪያችን አንስተን ህዝባችንን ከተለያዩ ቡድኖች ለመከላከል መሳሪያ ያነሳ ነው። በኢትዮጵያ ውስጥ እንደሚታወቀው ያው ብዙ ችግሮች አሉ። ይህንን ችግሮች ደግሞ ዶክተር አብይ አህመድ እንደተጠቀሱት የኢትዮጵያ መንግስት እናስተዳደራቸዋለን የሚሉትን፣ እንገዛቸዋለን የሚሉትን ህዝብ እየበደሉ የገዙ የገደሉ እያሰቃዩ ስለነበረ ያን መፍትሄ የሚገኝለት ከሆነ በጣም ጥሩ። እኛ ያንን ነበረ የፈለግነው። ያን አሁን ካወቁ በደንብ ነው የምንቀበላቸው። መልካም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የገዛ ድርጅታቸውንና መንግስታቸውን ትክክል አይደለም ህዝቡን ይቅርታ ጠይቀናል ኃላፊነት እንወስዳለን ብለው ያን ይቅርታ ግን በተቃውሞው ጎራ ለተሰለፉም በኃይል ጠመንጃ ላነሱም ሊሰጥ ይገባል ሲሉ በቀጥታ በትጥቅ ትግሉ ለተሰማራችሁ ድርጅቶች የሰጡን አስተያየት እናስከተል ይህ ሲባል ግንቦት ሰባት ኦነግ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው ውጊያ አቁማችሁ ነው አይጠቅምም። ዶክተር ብራው ነጋ እኔን ገለው የማስገድለው ስልጣን መያዝ እኔ እሳቸው እንግዲህ ያስገድዬ ስልጣን ላይ መቆየት ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም። ጥይት ማባከል ጠቃሚ ሀሳብ አይደለም ጠቃሚ ሀሳብ አይደለም። ጊዜ አልፎበታል። ጠመንጃ ማንሳት፣ ኢትዮጵያ ላይ ጥይት መተኮስ አይጠቅምም ነው ያሉት ጠቅላይ ሚኒስትሩ። ራሳቸውን ተጠያቂ እንዳደረጉት እናንተንም ያደርጋሉ። ዛሬም የሚያምናሉ በትጥቅ ትግል መቀጠል አለብን ይላሉ እ ዋነኛው ነገር አሁን እንደ ዶክተር አብይ አቀማመጥ የትጥቅ ትግል ፋሽን ነው ብሎ መናገር የእኛን አባሎች የእኛን ህዝብ ወጣቶች ያስከፋ ነው። ለምን ወደ ትጥቅ ትግሉ የገባንበትን ምክንያቶች መጀመሪያ ዘርዝሬያለሁ። ዋነኛው ኢትዮጵያ ላይ የተዘረጋው ሥርዓተ መንግስትና በሱ ስር ያሉ የሚጠቀምባቸው መዋቅሮች በጣም ጨካኝ የሆኑ ኃይል ይዞ ነው የኢትዮጵያን ሕዝብ ሲጨፈጭፍና ሲገል ከረመው። ይሄ መዋቅር አሁንም እዛው አለ። የደህንነቱም የሰራዊቱም ሌላውም የፖሊስ መዋቅሩም። ይሄ መዋቅር ደግሞ ተጠያቂነት ከወሰዱ አንድ መፍትሄ ያስፈልገዋል የትጥቅ ትግሉን ደግሞ የመጨረሻ ለማድረግ አንድ ስርዓትና ሜካኒዝም አለ። ያ ሜካኒዝም ኢትዮጵያ ውስጥ ላለፉት ስንት አመታት በሙሉ የኢትዮጵያ ሕዝብ ተጠያቂነት ያለው መንግስት አግኝቶ አያውቅም የሚገዛው እና የሚጨፈጭፈው መንግስት ነው እንጂ በሰላማዊ መንገድ ህዝቡ ተደራጅቶ በዲሞክራሲ መብት ተጠቅሞ በግለሰብም በድርጅትም በቡድንም እንደ ግለሰብም የሚያምንበትን ማካሄድና ለህዝቡ ውስጥ መንቀሳቀስ ስላልቻለ ነው ትጥቅ ወደ ትጥቅ ትግል የገባው። በድሮ ጊዜ እንደዚህ አይነት መንግስትን የተቃወሙ ሽፍቶች፣ ወንበዴዎች አገር ገንጣዮች ይባላሉ። አሁን ደግሞ ፋሽን የሚባል ነገር መጣ። ይሄ መፍትሄ አይሆንም። ይሄንን በውስጣቸው ቢያዩ ጥሩ ነው። ይሄ መፍትሄ አይደለም። ጊዜ ያለፈበት የሚለው የተነሳንበትን ዓላማ በአግባቡ ከግምት የሚያስገባ አይደለም ብለው ተችተዋል። እርስዎ ግን ለረዥም አመታት በትጥቅ ትግል እንደቆየ ቀደም ብሎ ያቀረቧቸውን ወደ ትጥቅ ትግል ያስገቧቸውን ምክንያቶች በዘረዘሩበት መንፈስ መቼ ነው የትጥቅ ትግሉን የምታቆሙት? ምን አይነት ሁኔታዎች ናቸው ለዛ መሰረት የሚሆኑት? በጣም ጥሩ። አሁን ኢትዮጵያ ውስጥ በጣም የተወሳሰበ የፖለቲካና የወታደራዊና እና የደህንነት ችግር ነው ያለው። በዛ ላይ አልፎ ተርፎ ደግሞ የማህበራዊና ኢኮኖሚያዊ ችግሩ በጣም ሰፊ ነው። ይሄ ኢፒአርዴፍ ሀያ ሰባት አመት መርቷል። አሁን ባለንበት ሁኔታ በውስጡ በጣም የተሰነጣጠቀ እና እያንዳንዱ ድርጅትም በውስጡ ችግር ያለው ነው። ይሄ ችግር ወደ ሳይወርዶ መሰነጣጠቁና አመለካከቱ በሰራዊቱና በደህንነቱና እና በፖሊስ ኃይል ውስጥ እየገባ ነው። መንግስት ብቻውን የመፍትሄ አካል ሆኖ ጥሪ ሊያቀርብ አይችልም። ስለዚህ ያገባኛል የሚሉ የመጨረሻ መፍትሄ እንስት የሚባል ከሆነ የሁሉንም የቡድኖችና የድርጅቶች ሌሎችም አካሎች ጥያቄዎችን የሚያስተናግድ በጣም በብስለት ሁሉም አንዱ የአንደኛውን የፖለቲካል ፕሮግራም ሳያወግዝና ሳይሸሽ ወደ መፍትሄ የሚወስደን ሁሉን አሳታፊ የሆነ ችግር መንግስት ነው እንጂ ኢህአዴግ የራሱን ችግር ተወጥቶ እንደገና የኢትዮጵያን ችግር ራሱ የፈጠራቸውን የደህንነትና የወታደራዊና የፖለቲካ ችግር የሚፈታና የለውጥ መሪ መንግስት ሊሆን አይ ስለዚህ እርስዎ ነው ምናምነ ሁሉን ያቀፈ ሽግግር መንግስት መምጣት አለበት፣ ለዚያ ሂደት ነው የሚሉት። ይሄ ትክክለኛ መፍትሄ ነው ብለን የምናምን። የመጨረሻ ጥያቄ ላስከትል። ለሌሎች የተቃዋሚ ወገኖች በአገር ውስጥም በውጭም ያሉ ከሽግግር መንግስት በመለስ ሁሉን አቀፍ ብሔራዊ ንግግር ይደረግ የሚለውን ጥሪ በተደጋጋሚ ሲያሰሙ ቆይተዋል። ያ ለእናንተ ትርጉም ይሰጥ ይሆን? ሁሉን አቀፉ ንግግር አሁን ባለው ሁኔታ ውስጥም የሚደረግ ከሽግግር መንግስት በመለስ ስለሆነ ትርጉም አለው ለርሶ? ሁሉን አቀፍ ንግግር ወዴት የሚያመራ ወዴት የሚወስድ ማን የሚመራው በየትኛው አካል? ይሄንን አሳባቸውን ካገኘን በኋላ ነው ይሄንን መልስ መስጠት የሚቻለው። መልካም አቶ ሀሰን የቀደመው ጥያቄ ለእርስም ተመሳሳይ ነው። ጠመንጃ እኛ ያነሳ ነው፣ ቅድም እንደጠቀስኩት ያው ተገደለ ነው። የራሳችን ህዝብ ለመከላከል ብለን ነው ጠመንጃ ያነሳ ነው። እና ጦርነት ሲኖር ሰው ይገደላል እንጂ ሰው አይኖርም። እና ችግር መሆኑን ሁሉም ይገነዘባል። እና እኛ መርጠን አይደለም ይህንን ጦርነት ያነሳ ነው ከኢትዮጵያ ህዝብ በፊት ነው ጦርነት የጀመር ነው ምክንያቱም የእኛ ችግር ከብዙ ዓመታት ከሺ ዘጠኝ መቶ ስልሳዎቹ ጀምሮ እስከ አሁን ድረስ የተለያዩ የኢትዮጵያ ገዢ መርቦች ጋር ስንዋጋ ነበረ የቆየ ነው። ይሄ አሁን የኢህአዴግ መንግስት የባሰ መንግስት ይሁን እንጂ የእኛ ታሪክ ብዙ ከኢትዮጵያ ጋር ስንዋጋ የቆየን ታሪክ ና ያለ ነው እና አሁን መፍትሄ ይገኝለታል እውነታዎቹን ተረድተናል ከተባለ አቶ ዳዊት እንደጠቀሱት ሁሉንም አቀፍ የሽግግር መንግስት ወይም ኮንፈረንስ ተጠርቶ በኢትዮጵያ ውስጥ ያለው ችግር የተለያዩ በጣም ኮምፕሌክስ የሆኑ ችግሮች ስላሉ በጋራ እንዲፈታና ዲሞክራሲ፣ ፍትህ የሰፈነበት ህዝቡ የራሱን እድል የራሱን የሚወስንበት እና ፓራሜትሮች መካኒዝሞች አሉ። ይህንን ሁሉ ቅድመ ሁኔታዎችን አዘጋጅቶ አብረን ይህንን እውነታዎችን በጋራ መፍትሄ የምናገኝበትን ዘሬ መፍጠር አለብን ነው እንጂ፣ አሁን እርስ በራሳችን ብንገዳደል ወይም ሀሳቦቹ በጣም ጥሩ ናቸው። ቅድም ቅድም እንደጠቀስኩት ዶክተር አብይ እንደተናገሩት ግን ይሄ በተግባር ማሳየት አለባቸው። እስከ አሁኑም ያሉት ሰራዊቱ፣ ደህንነቶቹ መዋቅራችሁ እስከ አሁንም ጊዜው ነው ያሉት እና አሁንም በተለይ በደቡብ የኢትዮጵያ ህዝቦች በተለያዩ በኦሮሚያ እና በሶማሊያ በኩል ይህ ሁሉ ከዚህ በፊት ከንግግሩ በፊት ወይም ከትልቁ ኮንፈረንስ ችግር መንግስት ይህንን ሁኔታዎችን ከመፈታቱ በፊት ይህንን መዋቅሮችን ማስቆም አለባቸው። መፍትሄ ማግኘት አለባቸው። ህዝቡ በሰላም መኖር አለበት። ከድርድሩ በፊት ሰላምና ፍትህ መኖር አለበት። እኛ ደግሞ እንደ ድርጅት ከአሁን በፊትም የኢትዮጵያ መንግስት ጋር በተናጠልም ተደጋግረን ነበረ። ተደራደረንም ነበረ አልተሳካም። ምክንያቱም ድርድር እኮ ሲኖር ሁለቱ ፓርቲዎች ዝግጁ መሆን አለባቸው፣ ትምክተኝትም መኖር የለበትም እና ያንን ነው ከአሁን በፊት ሳይሳካ የቀረው አሁን የኢትዮጵያ ጠቅላይ ሚኒስትር ዝግጁነን ካላይ በእኛ በኩልም ዝግጁነን፣ ግን ቅድመ ሁኔታዎችን አቶ ዳዊት እንደገለጹ መኖር አለባቸው ነው የምንለውኛ መልካም። የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን የትላንት የፓርላማ ንግግር ተንተርሶ ለሰጣችሁኝ አስተያየት እንደ አቶ ዳውድ ኢብሳ ምላሽ የሽግግር መንግስት ያስፈልጋል ሁሉን አቀፍ ንግግርም የሚሆን ከሆነ በማን የሚመራ በማን የሚዘጋጅ ነው የሚለውን እንጠይቃለን ብለዋል። አቶ ሀሰን አብዱላሂ የኦጋዴን ነጻነት ግንባር የኮሚኒኬሽን ጉዳዮች ተጠሪና የስራ አስፈጻሚ ኮሚቴ አባል፣ አቶ ዳዊት ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች በጠቅላይ ሚኒስትሩ ንግግር ስማቸው በምሳሌ የተነሳው ዶክተር ብርሃኑ ነጋ የሚመሩት አርበኞች ግንቦት ሰባት የሰጠውን ምላሽ በስልክ መስመር ጥራት መጓደል በድምፅ ማቅረብ አልቻልንም። ሆኖም የድርጅቱ የውጭ ግንኙነቶች ኃላፊ አቶ ነአምን ዘለቀ በሰጡን አስተያየት ድርጅታቸው የትላንቱን የጠቅላይ ሚኒስትሩን ንግግር ዝርዝሩ ሳይገቡ በአዎንታዊ መቀበሉን የአስቸኳይ ጊዜ አዋጁን መነሳትና የአመራር አባላቸውን የአቶ አንዳርጋቸው ጽጌንና ሌሎች የፖለቲካ እስረኞች መፈታት ጨምሮ ጀምሮ አዎንታዊ ላሏቸው እርምጃዎች በአጠቃላይም በሀገሪቱ እየተካሄደ ያለውን ለውጥ ሁንታውን እንደሚሰጥና በአንጻሩ ታይተዋል ያላቸውን የቅልበሳ ሙከራዎች በጥንቃቄ እየተከታተለ መሆኑን ገልጠዋል። በአሁኑም ወቅት የንቅናቄው ከፍተኛ አመራር በኢትዮጵያ ጉዳዮች በመምከር ላይ መሆኑንና በቅርቡም የደረሰበትን ይፋ እንደሚያደርግ የውጭ ግንኙነት ኃላፊው ለአሜሪካ ድምፅ በሰጡት አስተያየት አመልክተዋል።